The voice of America! The OA! Yuch, Yamerikadums Radio Tabiano. <coughs> የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መጋቢት 21 2007 ዓ ም ፕሮግራሙን ጀመረ። ነፃነት ለፍትሐዊ ምርጫ የሚለው ምርጫ ማለት በመሰረቱ ነፃነት ማለት ብዙ አማራጭ መኖር ማለት ነው። ስለዚህ ነጻነት ከሌለ ምርጫ የለም ማለት ነው። የኛ የፖለቲካ ፓርቲ አንዱ የትግል ስልቱ እንዲህ አይነት የማያሠሩ ህጎች የማያሠሩ መሆኑን በግንባር ለገዢ ፓርቲ መንገር ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትና የኢትዮጵያውያን ዲሞክራሲያዊ ፓርቲ ፕሬዚደንት ዶክተር ጫኔ ከበደ ናቸው የሰማችኋቸው። በምሽቱ ዝግጅት ለጥያቄዎቹ መልስ ይሰጣሉ። የሙዚቃ ቃናም ተሰናድቷል። ቴሌላይምባክ ፕሮግራሙን ያቀናብራል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና እስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ይታየ ነኝ። የቻድ ወታደሮች ዳማሳክ በምትባል የናይጄሪያ ከተማ ከአንድ መቶ የሚበልጡ አስከሬኖችን በአንድ የጅምላ መቃብር ውስጥ እንዳገኙ ገለጡ። ወታደሮቹ እንዳሉት አስከሬኖቹን ያገኟቸው መንደሩን ከቦኮሀራም ነውጠኞች ነጻ ለማውጣት እገዛ ካደረጉ በኋላ ነው። አንዳንዶቹ ሰለባዎች አንገታቸው በስለት ተቆርጦ መገኘታቸውን ነው የቻድ ወታደሮች የተናገሩት። የአስከሬኖቹ ይዞታ ሲታይ ሰዎቹ ተገደሉ ቆየት ያለ መሆኑ ያስታውቃል ሲሉ እማኞች ተናግረዋል። የቦኮሀራም ጽንፈኛ ተዋጊዎች ከኒጀር የምታዋስነውን ከተማ የተቆጣጠሯት ባለፈው ህዳር ወር ሲሆን የኒጀርና የቻድ ወታደሮች ተጋግዘው ያስለቀቋቸው በቅርቡ ነው። የየመን ፕሬዝዳንት አብድራቡ ማንሱር ሀዲ የመንግስቱን የሚኒስቴር መስሪያ ቤቶች የያዙት ሺያሁቲ አማጽያን እንዲለቁ ጥሪ አሰሙ። ፕሬዚደንቱ ባለፈው ወር ከቁም እስር አምልጠው ከሸሹ ወዲህ ለህዝቡ ለመጀመሪያ ጊዜ በቴሌቪዥን ባሰሙት ንግግር አማጽያኑ ተዋጊዎቻቸውን ከዋና ከተማዋ ከሰንዓ እንዲያስወጡና በተባበሩት መንግስታት ድርጅት ባስተባበረው ብሔራዊ ንግግር እንዲመለሱና እንዲነጋገሩ ጥሪ አቅርበዋል። የየመንን ብሔራዊ ሰንደቅ ዓላማ በሰሜኑ የሁቲዎቹ አማጽያን ጠንካራ ይዞታ መትከሌ አይቀርም ሲሉ ፕሬዚደንቱ ዝተዋል። ሚስተር ሀዲ በተጨማሪ በደቡባዊዋ ትልቋ ከተማ አደን ተሞከረብኝ ያሉትን መፈንቀለ መንግስት አውግዘዋል ከጥቂት ቀናት በፊት አንድ የማን እንደሆነ ያልታወቀ የጦር አውሮፕላን አደን በሚገኘው ቤተ መንግስት ላይ ሚሳይል መተኮሱ ይታወሳል ሚስተር ሀዲ በጥቃቱ ምንም ጉዳት አልደረሰባቸውም ሶሪያ ውስጥ በኩርዶች አዲስ ዓመት ኖሩዝ ክብረ በዓል ላይ በአንድ ላይ በደረሱ ሁለት ጥቃቶች የተገደሉት ሰዎች ቁጥር ቢያንስ አርባ አምስት መድረሱ ተገለጠ። በሰሜን ምስራቅ ሀሳካ ከተማ የሶሪያ አናሳን ኩርዶች ለአዲስ ዓመት ዋዜማ በዓል በተሰበሰቡበት በደረሱት አንድ የአጥፍቶ ጠፊና ሌላው በመኪና ላይ የተጠመደ ቦምብ ጥቃቶች ከ120 የሚበልጡ ሰዎች ቆስለዋል። ለጥቃቱ ኃላፊነት የወሰደ ወገን የለም። ነገር ግን ቢሮ ብሪታንያ የሆነው የሶሪያ ሰብአዊ መብት ተከታታይ ቡድን ሁለቱንም ጥቃቶች ያደረሰው ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ነው ሲል ወንጅሏል። ሞስኮ ከኔቶ ጋር ፍጥጫ መግባት አትፈልግም ሲሉ አንድ ከፍተኛ የሩሲያ ባለስልጣን መናገራቸው ተሰማ። የሩሲያ ምክትል የመከላከያ ሚኒስትር አናቶሊ አንቶኖቭ ሞስኮ ውስጥ ይህን ያመላከተ ቃል የተሰማባቸው ለውጭ የመከላከያ አታሼዎች የሀገራቸውን ጦር ኃይል የውጊያ ዝግጁነት አስመልክተው ባሰሙት ገለጻ ላይ መሆኑን የሩሲያ ኢንተርፋክስ የዜና አገልግሎት ዘግቧል። ከህብረቱ ጋር ፍጥጫ አንፈልግም፣ የምንፈልገው ትብብር ነው ማለታቸው ተጠቅሷል። ምክትል የመከላከያ ሚኒስትሩ ሩሲያ ማንንም ለማጥቃት ፍላጎት የላትም በማለት አድማጮቻቸውን ለማረጋጋት እንደሞከሩም ታውቋል። ያቺ ሀገር ክሬሚያን በኃይል ወደ ግዛቷ በመጠቅለሏና በምስራቅ ዩክሬን ተገንጣዮቹን ተዋጊዎች በመርዳቷ ከምዕራቡ ዓለም ጋር ያላት ግንኙነት ከምን ጊዜውም ያቆለቆለ ደረጃ ላይ ነው የሚገኘው። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን ጋር በኒውክሊየር ጉዳዩ አንድ ስምምነት ላይ መድረስ በከፍተኛ ደረጃ መሳካት ያለበት ታላቅ ጉዳይ ነው ሲሉ አስታወቁ። የተደራዳሪዎች ፍላጎት የሆነው አይነት ውል ላይ ለመድረስም አይደለም ሲሉ የውጭ ጉዳይ ሚኒስትሩ አስከትለው አስገንዝበዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና በ12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 12207 ዓ ም ምሽት ፕሮግራም ነው። አሁን የቅዳሜ ምሽቱ ከዚህም ከዚያም ዝግጅት ይቀጥላል። ለጥያቄዎ መልስ ለጥያቄው መልስ እንግዶቻችን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚደንት ዶክተር ጫኔ ከበደ ናቸው። ኢዴፓ የብሔራዊ ምክር ቤቱ አባልና የምርጫ ሥነ ምግባር ደንብ የፈረመ ፓርቲ ሲሆን ሰማያዊ ፓርቲ ደግሞ አባልም አይደለም፣ የሥነ ምግባር ደንቡንም አልፈረመም። ሁለቱ መሪዎች ለወሰዷቸው እርምጃዎች የፓርቲዎቻቸውን ምክንያት ያብራራሉ። ያወያየቻቸው ትዝታ በላቸው ናት። ከትናንት ምሽት ዝግጅታችን የሚቀጥለው ክፍል አሁን በአድማጭ ጥያቄ ይጀምራል። ገረሱ ነኝ ከሚኒሶታ ነ ምደውለው። ዛሬ አንድ ዓመት ተኩል ገደማ ወያኔ ያደግ ምርጫውን አስመልክቶ በሚስጥር ወይም በዝግ ባደረገው ስብሰባ ምን ማድረግ አለብን በዛ በቅንጅት ጊዜ የተከናነብነውን ሀፍረት አሁንም እንዳንከናነብ በሚል ባደረገው ስብሰባ ቻሌንጅ ያደረጉኛል የሚላቸው ጋዜጠኞችን፣ ፓርቲዎችን ከመንገድ ውጭ ማስወጣት እንደሆነ አምኖበት ያንን ስራውን ሰርቷል ማለት በነነጋዱ ፊሳ ቀጥተኛ አዝማችነት ወይም አዝማችነት ማለት ነው። ዛሬ ፓርቲ ስነ ምግባር ተፈረመ አልተፈረመ የሚለው ነገር ይህን ያህል ለውጥ የሚያመጣ ነገር አይደለም። ወያኔ እንደሆነ ህዝቡን እንደማያውቅ አድርጎ እንደማይነቃ አድርጎ እንደሚቆጥረው፣ ህዝቡ ግን በሚገባ ወያኔ ባህሪ ተረድቶታል። ትግሉንም ወደ አንድ አቅጣጫ እያጠቃለለው እየሄደ ነው። ስለዚህ ኔ ፓርቲ ስነ ምግባር ተፈረመ አልተፈረመ ለፓርቲዎቹ ምንም የሰጠው ጠቀሜታ እንደሌለ እናውቃለን። ይሄ በዓለም ዙሪያ ለማጭበርበር የሚጠቀምበት ስልት መሆኑ ነው። ስለዚህ እኔ በዚህ ላይ ምን እንደሚሉ አላውቅም። እኔ ጥያቄ ይህን ይመስላል። አመሰግናለሁ። ዶክተር ጫኔ ከበደ የኢዴፓ ፕሬዚደንት፣ በዚህ ላይ እስቲ አስተያየቱን ቢሰጡን። ትክክል ነው እንግዲህ ሰላማዊ ትግል አንዱ ፈታኝ የሚሆነው እዚህ ላይ ነው። ሌሎችንም ሀሳብ ልዩነት አክብሮ መጓዝን ይጠይቃል። የትግል ስልትም ያን ያህል በረቀቀ መንገድ ከገዢው ፓርቲ ባልተናነሰ መንገድ ስትራቴጂ ነድፎ መሄድን ይጠይቃል። ከዚህ አንጻር ግን ገና ይህንን ያደርገናል፣ ያፈርሰናል፣ ወይም ደግሞ ያስረናል፣ ያቀጭጨናል ብለን ፈርተን ወደ ኋላ ያልንበትም ጊዜም የለም። እሳቸው እንደጠቀሱት ከምርጫ ዘጠና ሰባት ጀምሮ አጠቃላይ የፖለቲካ ምህዳሩ የጠበበበት ሂደት ታይቷል። አጠቃላይ ህጎች የወጡበትም፣ ማሰሪያ ህጎች የወጡበትም ሂደት ታይቷል። እነዚህ ሁሉ ስልጣኑን የሚጋፉ ኃይሎችን በሙሉ የሚገጣበት መንገድ ነው። ስልጣኔን ይጋሩኛል ያላቸውን ከሀገርም የሚያሰደድበትንም እዚህም የሚያፈራርስበትንም ስትራቴጂ ነድፎ ነው የሚጓዘው። ከዚህ አንጻር የእኛ የፖለቲካ ፓርቲ አንዱ የትግል ስልቱ እንዲህ አይነት ማያሰሩ ህጎች የማያሰሩ መሆኑን በግንባር ለገዢ ፓርቲ መንገር ነው። ይህንንም የምንነግርበት መንገድ ይኸው የጋራ ምክር ቤቱ ፊት ለፊት ተገናኝተን በፖለቲካው ላይ ያለው አንድምታ ህዝቡ የተጎዳ መሆኑ፣ እየተሸማቀቀ እየተሳደደ መሆኑ፣ ከሀገር እየወጣ መሆኑ ከሀገሪቱ የኢኮኖሚ እድገት አደገ የሚባለው መመዘኛው መስፈርቱ የኢትዮጵያ ህዝብ ወደ መካከለኛ ገቢ የሚያሸጋግር ስልት መነደፉ ሲሆን ነው ብቻ ነው ብያን እየተሟገስን ነው ያለ ነው። ስለዚ ይህ አይነት ችግር ባይኖርማ ትግልም ከመጀመሪያውኑ ባላስፈለገን ነበር። ከዚህ አንጻር ነው እኛ የምናየው ይህንን የጋራ ምክር ቤቱን። እሺ አመሰግናለሁ። ኢንጂነር ይልቃል የሰማያዊ ፓርቲ ሊቀመንበር የሚመልሱልኝ አንድ በኢሜል ደግሞ ይመጣለን ጥያቄ አለ ከአቶ ግዛቸው አበበ ምን ይላል? ምርጫ በመጣ ቁጥር ገዢው ቡድን የሥነ ምግባር ደንብ፣ የትብብር መድረክ፣ ወዘተ እያለ ከተቃዋሚዎች ጋር መፈራረምን፣ የመነጋገሪያ አጀንዳዎችን መወሰንን፣ የክርክር መድረኮችን በጓዳ በቅንፍ ህዝብ በሌለበት ቦታና የቀጥታ ስርጭት በሌለበት ሁኔታ ውስጥ ያካሂዳል። አንደኛ እነዚህ ነገሮች ኢትዮጵያ ውስጥ በምርጫ ለውጥ ለማምጣት በቅንፍ መንግስት ለመቀየር የሚያስችል መድረክ መኖሩን የሚያሳዩ ናቸው ወይ? ወይም ገዢው ቡድን እውነተኛውን የህዝብ ድምፅ ወሳኝነትን የሚያረጋግጥ የምርጫ መድረክ አመቻችቷል ብለው ያምናሉ ወይ? መድረኩ ከሌለ ይህን መድረክ ለማግኘት ስንት ዓመት እንጠብቅ ይላሉ አቶ ግዛቸው አበበ። ኢንጂነር ይልቃል አላመቻቸም የለም ነው። እንዲህ አይነቱ ውይይቶችስ በጓዳ የሚደረጉ ውጤት ያመጣሉ ወይ ከተባለም እንደዚሁ ውጣ አያመጡም ነው በግልጽ አነጋገር። ምክንያቱም ፖለቲካ በመሰረቱ የህዝብ ነው፣ የአደባባይ ስራ ነው። ዲሞክራሲም ከተባለ ለህዝብ ከህዝብ በህዝብ የተመረጠ ማለት ነው እና መነሻውም መድረሻውም ህዝብ የሆነን የአደባባይ ስራ በድብቅና በሚስጥር ማድረግ የትም እንደማያራምድና እንደውም ለጥርጣሬና በህዝብ ላይ አመኔታንም ለማሳጣት የሚዳርግ ነገር ነው ብዬ ነው ማምነው በተግባርም የታየው ይሄ ይመስለኛል በዚህ በፓርቲዎች የጋራ ምክር ቤት ውስጥ ላሉ ፓርቲዎች በብዛት ህዝቡ ኢህአዴግ ላስመሳይነቱና ለአለም አቀፍ እርዳታ ሰጭና በዳሪዎች ለማስመሰልና ለህዝቡ ግንኙነት ስራ የሚጠቀምበት እንጂ የምር ዲሞክራሲን ከህዝብ ለማምጣት አይደለም የሚል በህዝቡ ላይ አስተያየት ስላለ እነዛ ነገሮች ውጤት አላመጡም። አሁን ዶክተር ጫኔ የሚናገሩት ነገር በንግግር ደረጃ ጥሩ ነው። ነገር ግን የኢትዮጵያ ፖለቲካ እየተሸመቀቀና እየተዳከመ ተስፋ እያሳጣን ሄደው ወይስ በጋራ ምክር ምክር ቤት ውስጥ በመስራታቸው እሳቸው ተስፋ ያሳየ ነገር አለ? ጋዜጦች ተዘግተዋል። የፖለቲካ መሪዎች እስር ቤት ናቸው። የሃይማኖት ነፃነት የጠየቁ ሰዎች እስከ ዛሬ መልስ አያገኙም። ዜጎች ይፈናቀላሉ። እነዚህ ሁሉ ነገሮች ሲሆኑ አፋኝ አፋኝ አዋጆች ሲወጡ እንደ ተባለው በዚህ በጋራ ምክር ቤት ውስጥ ተመካክረው መልስ ያስገኙን ነገር አለ? ወደፊት ያራመዱት ዲሞክራሲ አለ? ስለዚህ የምር የኢትዮጵያን ህዝብ ፍላጎት ያሟላ ስላይደለም ነው እዛ ውስጥ የሌለነው ነው። እንጂ እውነተኛ ክርክር ቢሆን ንግግር ቢሆን ሀሳብ መለዋወጥ ቢሆን ባቻነት እና በአገር ልጅነት መተያየት ቢኖር ከዛ የተለየ እኛ የምንፈልገውም ነገር የለንም። የመጀመሪያዎችም ተሰላፊ እንሆን ነበር። ነገር ግን ይሄ ነገር ደግሞ እንዲመጣ ካስፈለገ አሁንም ከአገዛዝ መጠበቅ አያስፈልግም። ጊዜውን ለማሳጠር ጠያቂው እንዳሉት ህዝብ ነው የስልጣን ባለቤት። መጠየቅ፣ መብትን አስከብሩልኝ ማለት መብት የሆነውን ነገር ሁሉ አሳልፎ አለመስጠት፣ በፖለቲካ መሳተፍ፣ ገንዘብ ማዋ ጣት ለውጤት መስራት። ያ ከሆነ አገዛዝ እና ጠመንጃ በዓለም ታሪክ ህዝብን አሸንፎ አያውቅም። ስለዚህ ህዝብ የስልጣን ባለቤት ነኝ፣ ህዝብ የአገሬ ባለቤት ነኝ፣ ህዝብ እምወስነው እኔ ነኝ፣ ስልጣን የሰጠሁ ላጭር ጊዜ እኔ ነኝ፣ ይህንን ባበላሸህ ጊዜ አወርዳሃለሁ፣ እቃወመሃለሁ፣ እምቢላሃለሁ ብሎ መቆም ያለበት ህዝብ ነው እንጂ ህዝብ ከተባበረ አምባገነን በታሪክ አሸንፎ አያውቅም የሚል እምነት አለኝ። ዶክተር ጫኔ ምናልባት መመለስ የሚፈልጉት ነጥብ ይኖራል፣ ኢንጂነር ይልቃል ባነሷቸው ነጥቦች ላይ ግን አያይዘው እንዲመልሱልኝ ከአድማጭ የመጣ ጥያቄ አለ፣ እሱንም ላንሳሎት። ምን ይላል? የምርጫ ህጉን አስመልክቶ ከተቃዋሚዎች አንዳንድ ቅሬታዎች ሲሰነዘሩ ይሰማል። እስከ ምርጫ ሁለት ሺህ ሁለት በተደጋጋሚ የሚነሳው የምርጫ ህጉ በተከታታይ በሁለት ምርጫዎች ያልተካፈለ ፓርቲ ይፈርሳል፣ እውቅናውን ይነፈጋል የሚለው ነበር። አሁን በምርጫ ሁለት ሺህ ሰባት ዋዜማ ላይ ምሬት የተሰማበት ሌላው የህጉ ክፍል በአንድ የምርጫ ጣቢያ ከአስራ ሁለት በላይ ተወዳዳሪዎች የፓርቲዎችና የግል ማለት ነው መቅረብ አይችሉም። ከ12 በላይ ፓርቲዎች ተወዳዳሪዎች ከቀረቡ ስድስቱ ባለፈው ምርጫ ውጤታቸው፣ ሌሎች ስድስት በእጣ ወይም በእድል ለመወዳደር ፍቃድ ያገኛሉ የሚለው ነው። ይህን አስመልክቶ ሁለት ጥያቄዎች አሉኝ ይላሉ። አንደኛ ተቃዋሚዎች ሕጉን በደንብ ሳያውቁ ነው ወይ የሚወዳደሩት? ጊዜው ደርሶ አንቀጾች እንደ ዱላ ሲመዘዙ ሮሮ የሚያሰማው ሕጉን ባለማወቅ ነው ወይስ በተገኘው አጋጣሚ ተቃውሞ ለማሰማት? ሁለተኛ ከላይ ከተጠቀሱት ነጥቦች ውስጥ ሌሎች አሰናካይ አንቀጾች ላለመኖራቸው እርግጠኞች ናችሁ ወይ ይላሉ። ምናልባት የእርሶን ፓርቲ ላይመለከትም ይችላል። ነገር ግን እንደ አንድ የተቃዋሚ ፓርቲና እንደ አንድ የምርጫ ተወዳዳሪ ስለ እነዚህ ህጎች እርስዎ ምን አስተያየት አሉት? ዶክተር ጫኔ ከበደ አመሰግናለሁ። ወይዘሮ ትዝታ ጥሩ ጥያቄ ነው። የሚወጡት አዋጆች ሁሉ ሙሉ በሙሉ ተግባራዊ የሚሆኑና ለኢትዮጵያ ህዝብ የሚጠቅሙ ናቸው የሚል እንደምታ የለውም። የእኛ ፓርቲ ከዚህ አንጻር የምርጫ ህጉ ክፍተት ያለበት መሆኑን በዚሁ በጋራ ምክር ቤት በኩል ችግር ያለባቸው አንቀጾች በሙሉ ተጠቅሰው ለውይይት ቀርበው በአጀንዳነት ገዢው ፓርቲ ፍላጎቱን ባለማሳየቱ ምክንያት ውሳኔ ሳያገኙ የቀሩ ናቸው እንጂ በጥናትና በትንተና ላይ የተመሰረተ ጥያቄ ሁሉ አቅርበናል። አሁን ባልሻቸው ነጥቦች ዙሪያ ላይ የምርጫ ህጉ የማያሰራ መሆኑን ወደፊት ለሚያጋጥመን የቀበሌና የወረዳ ምክር ቤት ምርጫ ላይም አሁን በሚገርምሽ ሁኔታ የሚያሳትፍ አይደለም ተቃዋሚዎችን። አንድ ተቃዋሚ ፓርቲ እስከ ሶስት መቶ አባል ነው፣ የምክር ቤት አባል ነው እጩ የሚያቀርበው ይሄ አስራ ሁለት የፖለቲካ ፓርቲዎች እንኳን ይቅረቡ ቢባል ያን ያህል ቁጥር በአንድ ቀበሌ ውስጥ የምታገኝበት ሂደት የለም። ይህ አንቀጽ ፍጹም ስህተት የሆነ እና ማሰሪያ የሆነ ነው። ይህም ሁሉ በማስረጃ ላይ አስደግፈን ያቀረብንበት ሂደት አለ። አሁን የተባለውም እጣ የሚባለውም ዜጎቹን የፖለቲካ ተሳትፎ የሚገድብ ዴሞክራሲያዊ መብትም የሚገድብ መሆኑን ይህንን ማስረግጠን ተናግረናል። ወደፊት እነዚህን ሕጎች እድሉን ካገኘንና አሁንም በምክር ቤት ተሳትፎ የሚደረግበት መንገድ ካለ የሌሎች ተቃዋሚዎች ኃይሎችም ተሳትፈውበት ይሄ የሚሻሻልበትን መንገድ ተጽዕኖ መፍጠር የሚቻልበት ያለ ይመስለኛል። ኢንጂነር ይልቃል፣ ፓርቲያችሁ ሰማያዊ ፓርቲ የፖለቲካ ፓርቲዎች ምክር ቤት አባል ያለመሆኑ ወይንም የስነ ምግባር ደንቡ ያለመፈረሙ ለእንደዚህ አይነቱ ህጎች መውጣት አስተዋጽኦ ያደርግ ይሆን? አባል ሆናችሁ በክርክሩ ብትሳተፉ በርከት ያለ የተቃዋሚ ድምፅ የሕጉን አሰራር የሚቃወም ከሆነ ለውጥ ያመጣ ይሆን ወይ? ምክንያቱም ፓርቲያችሁ አሁን በዚህ በእጣ የተነሳ የተወሰኑ ውጭዎቻችሁ እንደማይሳተፉ እርሶ ራሶ የምርጫው ተወዳዳሪ እንደማይሆኑ ነው የተገለጸው። እኔ መቼስ ከኢህአዴግ ባህሪ አንጻር እስከ ዛሬ ድረስ ስላላየሁ ቢሆን ደስታዬ ነበር፣ ምኞቴ ነበረ። ነገር ግን እዛ መሳተፉ የሚያመጣው ለውጥ አለ ብዬ አላምንም። ምክንያቱም አልሆነማ፣ እዛ ያሉ ሰዎችን በተግባር የሚያረጉት እኮ ኢህአዴግ ይህን አድርግ ያለው እየተወያየው ነው፣ ይሄን እያደረግኩ ነው ከማለት ውጭ ኢህአዴግ ካሰበው ውጭ አንድም ነገር እሱ ከሚፈልገውና አስቀድሞ ካቀደው ነገሮች እንዲሄድ የማይፈልግ ቁጥጥር አቋም ያለው ከረግራሪዮት አለም በተቀዳይ ፖለቲካ አስተሳሰብ ውስጥ እንኳን ፓርቲዎችንና ለስልጣን የሚወዳደሩትን አይደለም ሃይማኖቶችን ሳይቀር ሽማግሌዎችን ሳይቀር የኢህአዴግን አታላይነት ይሁንታ ከመስጠት ባለፈ በተግባር የሚያመጣው ነገር አለ ብዬ አላምንም ታሪክንም እሱ በሚፈልገው አይነት መዘወር የሚፈልግ ፓርቲ እንጂ የምር የሀሳብ ልዩነትን አምኖ የሌሎች ሀሳብም ለሀገር ጠቀሜታ አለው ብሎ አንዳንዴም እየተሸነፈ ሌላ ጊዜም እያሸነፈ ልዩነት ለሀገር ውበት እና ለሀሳቦች መጋጨት እና ለፈጠራ ስራ ይጠቅማል የሚል አመለካከት ስለሌለው ሁሉንም ነገር በአብዮታዊ መንገድ የሚመራ ድርጅት ስለሆነ በዛ ደረጃ እስካሁን ድረስ ያየሁት ነገር ስለሌለ የተለየ ተስፋ ይመጣል ብዬ ራሴን በምኞት ማታለል አልፈልግም። የሚመጣም ነገር አለ ብዬ አላምንም። እሺ። እንግዲህ አንድ ሁለት ጥያቄዎች ይቀሩናል። ላሰማችሁ። አንድ ሌላ ጥያቄ ለሁለታችሁም ጥያቄ ይዟል። ጤና ይስጥልን። ቢሮዎች ሰማያዊ ፓርቲና ኢዴፓን አንዳንድ ጥያቄዎች ለመጠየቅ ፈልጌ ነው የደወልሁት። የመጀመሪያው ጥያቄ የሰማያዊ ፓርቲን ነው ይሄውም ነጻነት ለነጻ ምርጫ የሚለውን ስትራቴጂያቸውን በተመለከተ ነው ጥያቄ። ብልጥ ልጅ እየበላ ያለቅሳል እንደሚባለው ነው ወይስ ሰማያዊ ፓርቲ አምሮ ኢህአዴግን ለመጋፈጥ ነው ይህንን ነጻነት ለነጻ መውጫ የሚለውን ስትራቴጂ የመረጠው? ይህንም የሚጠይቀው ኢህአዴግ ይህንን ስትራቴጂያችሁን እንዳልወደደላችሁ እና ካስፈልገም እርምጃ እንደሚወስድባችሁ ብዙ ምልክቶች እያሳየ ነው እና ይሄንን ለመጋፈጥ ዝግጁ የሆናችሁ ነው ወይ ለማለት ነው። በተጨማሪ የምንጠይቀው ምን ቢሟላላችሁ ወይም ደግሞ ምን ቢጎድልባችሁ ነው ከነጻነት ወይም ምርጫ የሚለው አንዱን የምትመርጡት ሁለቱን አብሮ ከማካሄድ አንዱን ምርጫ የምትመርጡት ምርጫ የማትሳተፉት ምን ቢሆን ነው ነጻነት የሚለውን የምታቆሙት መቼ ነው የሚለውን ነው። ሌላው ለኢዴፓ የምጠይቀው ጥያቄ ኢዴፓ አስቦ የነበረው ዝቅተኛ ገቢ ያላቸውን ሕዝቦች የሚወክል እና ለእነሱ የቆመ ግራ ዘመም ፖለቲካ ፓርቲ መስሎ ነበር የሚታየኝ። እና እንዴት እና ለምን ነው ሊበራል አይዲዮሎጂ ሊከተል የቻለው? ሶሻል ዲሞክራሲ ወይም ልማታዊ ዲሞክራሲ ሊበልጥ አይቀርበውም ነበር ወይ ነው። እሺ ጠያቂያችንን እናመሰግናለን። ኢንጂነር ይልቃል የመጀመሪያውን ጥያቄ መልሱልን። ጠያቂያችን በተረትና ምሳሌ መልክ ያቀረቡት ነገር ለፖለቲካ የሚሆን አይደለም። ብልጥ ልጅ ያገኘውን እየበላ ያለቅሳል የሚለው ፖለቲካዊ ህዝብ ነው። ከበደል ከግፍ ተላቆ ነጻነት፣ እኩልነትና ፍትሀዊነትን ማምጣት የሚለው ነገር አሁን እሳቸው በገለጹት አይነት ዘዴ የሚገለጽ አይደለም። ለፖለቲካ የሚሆን አይደለም ንግግራቸው። ሁለተኛ ኢህአዴግ አልወደደላችሁም ብለዋል። እኛ ኢህአዴግ የሚወደውንና የሚፈልገውን የምናደርግ ሳይሆን የኢትዮጵያ ህዝብ የምር ካገዛዝ ወደ ዲሞክራሲ የሚሄድበትን ከዛሬ የተሻለ ህይወት የሚኖርበትን ነገን ተስፋ የሚያደርግበትንና መራጩን ህዝብና የኢትዮጵያን ህዝብ መነሻና መድረሻ ያደረገ ነገር ነው የምናደርገው። ከዛ በተረፈ ደግሞ ሁልጊዜም እንደምንናገረው ከአገዛዝ ወደ ዲሞክራሲ የሚደረግ ትግል ዋጋ እንደሚያስከፍል እናውቀዋለን። ዋጋ ባንከፍልና የፖለቲካ ውድድር ብቻ ሆኖ አማራጮች የሚመረጡባት ሀገር ቢኖረን ደስ ይለን ነበር። ነገር ግን እሳቸው እንዳሉት ኢህአዴግ የማይወደው ነገር ካለ እንደሚያጠፋው እናውቃለን። ይሄ እስከሚለወጥ ድረስ ግን እየወደቅን እየተነሳን ዋጋ እየከፈል ኢትዮጵያ የእውነት ሀገር የፍትህ ሀገር የእኩልነት ሀገር እስከምትወድ ድረስ በብዙ ውጣውረድ የተሰራ ሀገር ነው። እኛም በደረስንበት ትውልድ ውስጥ ለዛ የሚያስፈልገውን አስተዋጽኦ አድርገን ማለፍ ነው እንጂ ኢህአዴግ ወዶታል፣ ጠልቶታል በሚል ነገር እንደማናረግ፣ ነገር ግን መሰረታዊ ሀሳባችን ነጻነት ለፍትሀዊ ምርጫ የሚለው ምርጫ ማለት በመሰረቱ ነጻነት ማለት ብዙ አማራጭ መኖር ማለት ነው። ስለዚህ ነጻነት ከሌለ ምርጫ የለም ማለት ነው። ሰዎች በነጻነት ሀሳባቸውን በፈለጉት ሁኔታ መግለጽ፣ በፈለጉት ሁኔታ መሳተፍ ካልቻሉ ምርጫ የለም ማለት ነው። ስለዚህ ነጻነት መኖሩ ምርጫ መኖሩንም የሚያሳይና ለህዝባዊ አስተዳደር ነጻነት ቅድመ ሁኔታ መሆኑን አውቀን ያ ነጻነት ካልተረጋገጠ ተቋማት ነጻ ካልሆኑ ዜጎች የመምረጥ መብታቸውን ተጠቅመው በነጻነት ካልመረጡ ፓርቲዎች በነጻነት ካልተንቀሳቀሱ ያው የተለመደው የይስሙላ ምርጫ ስለሚሆን ያ እንዲቀየር ከኢትዮጵያ ሕዝብ ጋር ሆነን ትግላችንን አጠናክረን እንቀጥላለን ማለት ነው። እግዜር ይስጥልኝ። ዶክተር ጫኔ ከበደ ኢዴፓ ስለሚከተለው ርዕዮተ ዓለምም ጠይቀዋል። ጠያቂውና እሺ አመሰግናለሁ። የዘሮ ትዝታ ምናልባት ኢዴፓ የሚከተለው ርዕዮተ ዓለም ሊብራል መሆኑን ነው የተጠቀሱት ትክክልም ናቸው። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ማህበራዊ መሰረት አድርጎ የሚንቀሳቀስ ይመስለኝ ነበረ። ግን አሁን የሚከተለው ሊበራሊዝም ነው። እንዴት ነው የሚለው፣ የሊበራል ህይወት አለም ወይም ደግሞ የሊበራል ዲሞክራሲን ትርጉም ትንሽ የሳቱ ስለሚመስለኝ ነው። በታዳጊ ሀገሮች የሊበራል አስተሳሰብ እንደሚታወቀው ሊበራል ገና ያደገ አይደለም። በተለይ በአፍሪካና በኢትዮጵያም ገና እየተጀመረ ያለ፣ አብዛኞች የተቃዋሚ ፓርቲዎች። ወደ ኢትዮጵያ ይሄ አስተሳሰብ ቢመጣ ህብረተሰቡ የተሰነ ለውጥ ሊያገኝ ይችላል ከግለሰብ መብቱ ሊከበርለት ይችላል። ከዚህ ከግለሰብ መብቱ በመነሳት የቡድንም መብቱንም ሊያስከብር ይችላል ከሚል እሳቤ ነው እንግዲህ ሊበራል ሪዮታ አለም ወደ ኢትዮጵያ ይመጥናል ብለን ይዘን የገባ ነው። በመሰረቱ የኢዴፓ ማህበራዊ መሰረታችን ወጣቱ ክፍል ነው። ወጣቱ ክፍል በአሁኑ ሰዓት ከሀያ እስከ ሀያ አምስት ሚሊዮን የሚሆነው ወጣት ህዝብ በትምህርት ገበታ ላይ የሚገኝ ነው። ስለዚህ ከተወሰኑት አመታት በኋላ ኢትዮጵያ መካከለኛ ገቢ ያለው ህብረተሰብ ለመፍጠር የሚያስችላት በእውቀት የታነጸ የሰው ኃይል ይኖራታል የሚል ግምት አለን። ከዚህ አንጻር ሊብራል አስተሳሰብ ደግሞ መካከለኛ ገቢ ያለው ህብረተሰብ መፈጠርን ይፈልጋል። ስለዚህ ይሄ እስኪፈጠር ድረስ ማህበራዊ መሰረታችንን ከወዲሁ አንጸን መሄድ እንዳለብን የሊብራል አስተሳሰብን በወጣቱና በአጠቃላይ በሲቪል ሰርቪሱ ስም ውስጥም ይህንን አካትን መስራት የሚያስችለን ነገር ከተፈጠረ ዲሞክራሲ ያድጋል። የሃይማኖት ተቋሞችም ነፃነታቸውን ሊያገኙ ይችላል አሉ የትምህርት ተቋማት እና ሌሎችም እንደዚሁ ዴሞክራቲክ ተቋማት የምንላቸውም ገለልተኛ ሆነው የሚሰሩበትን መንገድ ፈጠሪ ይችላል የሚል ግምት አለን። እና ምናልባት ገዥው ፓርቲ የሚለውን ነገር ለማንጸባረቅ የፈለጉ ይመስለኛል። ጠያቄው በተቃራኒው ነው አሁን እያየን ያለነው ኢትዮጵያ ውስጥ አብዮታዊ ዲሞክራሲ ነው የሀብታሞች እየሆነ ያለው ሊበራል ዲሞክራሲ ምናልባት የድሆች ማለት በሚቻልበት ደረጃ ላይ ነው ያለ ነው ምክንያቱም ገና መሰረት ያልተጣለበት መካከለኛ ገቢ ያለው ህብረተሰብ መፍጠር ያልተቻለበት ሂደት ስላለ ገና ይሄ ነገር ይመጣል ተብሎ ታስቦ የሊበራል ዲሞክራሲን መሰረት ከወዲሁ ህዝቡ እንዲያታ ማድረግ ተገቢ ያለመሆኑን መግለጽ እፈልጋለሁ እሺ አመሰግናለሁ ዶክተር ጫኔ ከበደ ኢዴፓ ምን ያህል አባላት ኃላፊያት እንዳሉት ምን ያህል ደጋፊዎች እንዳሉት ሊገልጹልን ይችላሉ? ጥሩ ጥያቄ ነው። በመሰረታዊነት ግን ህብረ ብሔራዊ ፓርቲ እንደመሆናችን መጠን በሁሉም የሀገሪቱ ክልሎች ላይ አባላትና እና የማስተባበሪያ ቻፕተሮች እና ጽህፈት ቤቶች እንዳሉን ልገልጽ ልሽ ይፈልጋለሁ። ግን አሁን ለጠየቅሽኝ ጥያቄ በአሀዝ ደረጃ የሚገለጽ ግን ስታትሲክስ የተሰራ ነገር በአሁኑ ሰዓት የለኝም። እሺ፣ አመሰግናለሁ። ወደ ቀጣይ ጥያቄ ሊሄድ ለኢንጂነሪ ልቃል ነው የመጣው ይሄ ጥያቄ የሰማያዊ ፓርቲ አደረጃጀትና ያነገበው አላማ ህዝብን ከጎኑ ለማሰለፍ የሚያስችል ነውን? ይላል ይህን ጥያቄ የማቀርበው ሰማያዊ ፓርቲ በህትመት ውጤታቸው በሰልፎቻቸውና በስብሰባዎቻቸው የህዝቡን ከነሱ ጋር አብሮ አለመሰለፍ ከፍርሃት ጋር አያይዘው ከሚገልጹትና ወደ ዘለፋ ያጋደለ ትችት በህዝብ ላይ ከሚያሰሙት ፓርቲዎች አንዱ ስለሆነ ነው ይላሉ ጠያቂው ቀደም ሲል ጥያቄያቸውን ያነበብኩት አቶ ግዛቸው አበበናቸው ቄላኩልንና ለዚህ ምን መልስ ይሰጣሉ ኢንጂነር ይልቃል አይ ይሄ ሀሳብ በመሰረቱ ከየት እንደተገኘም አላውቅም። ሰማያዊ ፓርቲ እንደውም የሕዝብ ጥያቄዎች በተነሱ ጊዜ ሁሉ አስቀድሞ የሕዝብን ጥያቄ አንግቦ በመነሳት የታወቀ ፓርቲ ነው። ዜጎች በተፈናቀሉ ጊዜ፣ የእምነት ነጻነት መብታቸው በተነፈገ ጊዜ፣ በእስር ቤት ባሉ ሰዎች ላይ የሰብአዊ መብታቸው አያያዝ ችግር ውስጥ በወደቀ ጊዜ፣ በስርዓት ወጣቶች፣ አጠቃላይ የሕዝብ ችግር ናቸው በተባሉትን ነገሮች ሁሉ ጥያቄ አድርጎ በመነሳት የሚታወቅ ፓርቲ ነው እንጂ ሕዝብን በመዘለፍ የሚሉ ያለው ብዙዎችም የሰማያዊ ፓርቲ አመራሮች የሀገራቸውን ታሪክ የሚያከብሩ ህዝባቸውን አክብረው የሚወዱ እንደዚሁም ደግሞ በሃይማኖትምና በኢትዮጵያዊ ስነ ምግባር የታነጹ ወጣቶችና ጥልቅ ሀገር ፍቅር ያላቸው ሰዎች ናቸውና ይሄ ነገር አንድም ቦታ ተንጸባርቆ አያቅም። ሰማያዊንም መሪዎችንም ሆነ አጠቃላይ የድርጅቱን ሀሳብ የማይወክልና ትክክለኛ ያልሆነ አስተያየት ነው። ወይዘሮ ትዝታ አመሰግናለሁ። ኢንጂነር ይልቃል፣ በእናንተስ በኩል ምን ያህል አባል ምን ያህል ደጋፊ እንዳላችሁ ሊገልጹልኝ ይችላሉ? በመጨረሻ እንደ በሀገር አቀፍ ደረጃ አሁን ሰማያዊ ፓርቲ በፍጥነት እያደገ ያለ ፓርቲ ነው። በተለይም ከቅርብ ጊዜ ወዲህ በሌሎች በመያድ እና በአንድነት በኩል በምርጫ ቦርድ የተደረገው ነገር ቅር እያሰኛቸው ብዙዎች የእነዚህ ፓርቲ አባላት የነበሩት ሁሉ እስከታች መዋቅር ድረስ ሰማያዊን በይፋ በመዋቅር ደረጃ እየተቀላቀሉ ነው። በውጭ ሀገርም ያሉት እንደዚሁ የእነዚህ ፓርቲዎች ደጋፊ የነበሩት ሰማያዊን እየደገፉ ነው እና እድገቱ በጣም ፈጣንና ተለዋዋጭ በመሆኑ ቁጥሩን ይህን ያህል ነው ብዬ በዚህ ደረጃ ላስቀምጥልሽ ትንሽ ቢቸግረኝም በፍጥነት እያደገ ያለና የብዙ ኢትዮጵያውያን ተስፋ የሆነ ድርጅት እንደሆነ ይሰማኛል። በአንጻሩ ግን ይህንን የኢትዮጵያ ሕዝብ በጣም ውስብስብ ችግሮች አሉ፣ ብዙ ውጣውረድ አለ። ይህንን የሚመጥን አመራር ለመስጠትና በረጋና በሰከነ ሁኔታ ተደማሪ የሆነ ውጤት ለማምጣት በጥንቃቄና በጥበብ ከትትና በሚመነጭ ፍርሃት በአስተዋይነት ትግሉን ለመምራት ሰማያዊ ፓርቲ ቆርጦ የህዝብ ፓርቲ ለመሆን የተነሳ ፓርቲ መሆኑን ማረጋገጥ እችላለሁ። በፍጥነት ከማደጉ የተነሳ ግን የአባላቱና ደጋፊውን ቁጥር በዚህ ደረጃ ለመናገር እንዳላጋንንም እንዳላሳን ሰውም ስለምፈራ ቁጥሮ የለኝም። ወይዘሮ ትዝታ እሺ፣ የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት፣ የኢትዮጵያን ዲሞክራሲያዊ ፓርቲ ፕሬዚደንት ዶክተር ጫኔ ከበደ በትዕግስት የአድማጮቻችንን ጥያቄ ስለመለሳችሁ በፕሮግራማችንም ስለተሳተፋችሁ አመሰግናለሁ። እኔም ለተሰጠን እድል አመሰግናለሁ። ወይዘሮ ትዝታ እግዚአብሔር ይስጥልን። አሜን። ደህና ዋሉ። አሜን። በዝግጅቱ ላይ የተሳተፉትን ሁሉ ከልብ አመሰግናለሁ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ኦን ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌትና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን በደሳለኝ አለኝ መኮንን እየተዘጋጀ የሚቀርብላችሁ የሙዚቃ ቃና ይቀጥላል። አመሰግናለሁ ሰለሞን የአየር መስመሩን ስለለቀቅልኝ። በቀጥታ ወደ ሙዚቃ ነው የማመራው። አይ አም ኖት ዘ ኦንሊ ዋን የሳም ስሚዝ ዜማ ነው። ዞን ሊዋን የተሰኘውን የተዋቂውን የእንግሊዛዊ ድምፃዊ የሳም ስሚዝን ዜማ ነበር ያደመጥ ነው። ሰላም ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች ሳምንታዊ ክብር ሰላምታዬ ከስቱዲዮ 14 ይድረሳችሁ። ቀኑን በድጋሜ ለማስታወስ ስለተቅዳሜ መጋቢት 12 2007 ሲሆን በኢትዮጵያ ውያን አቆጣጠር በአውሮፓያኑ ደግሞ መጋቢት 1 2015 ላይ እንገኛለን። እንደ አውሮፓውያን አቆጣጠር በ1857 በጃፓን ኃይለኛ የመሬት መንቀጥቀጥ ተከሰተ ከመቶ ሺህ በላይ የሰዎችን ህይወት አጥፍ ተሳትፏል። ዶክተር ማርቲን ሉተር ኪንግ የሰዎች ሰብአዊ መብት እንዲከበር ከሶስት ሺህ በላይ የሚሆኑ ሰዎችን አስከትለው ሰልማ፣ ሞንትጎመሪ አልባማ የመጨረሻውን ሰላማዊ ሰልፍ ያደረጉት በ1965 በዛሬዋ ቀን ነው። በ1980 ዩናይትድ ስቴትስ ፕሬዚዳንት የነበሩ ጂሚ ካርተር ሶቪየት ህብረት በወቅቱ በአፍጋኒስታን ላይ እያደረገች ያለውን ጦርነት በመቃወም በሞስኮ በተዘጋጀው ኦሎምፒክ ውድድር ዩናይትድ ስቴትስ እንደማትሳተፍ አሳወቁ። ለሰባ ሶስት ዓመታት ያህል በደቡብ አፍሪካ ቅኝ ግዛት ስር ወድቃ ከቆየች በኋላ በ1990 በዛሬቷዋ ቀን ነው ነፃነቷን የተቀናጀችው ናሚቢያም። እንግዲህ የዛሬቷ ቀን በታሪክ አስመዝግባ ካሳለፈቻቸው አበይት ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል ሮናልዲኒዮ የተባለው ታዋቂ የብራዚል እግር ኳስ ተጫዋች ይገኝበታል። 35 ዓመቱ ሮናልዲኒዮ ለብራዚል ብሔራዊ ቡድን 97 የሚሆኑ ግጥሚያዎችን ተጫውቶ 33 ግቦችን ቆጥሯል። በአሁኑም ሰዓት ኬረታሮ ለተባለ አንድ የሜክሲኮ ክለብ የሁለት ዓመት ውል ተፈራርሞ እየተጫወተ ነው። የዛሬቷን ቀን ከዚህ ታዋቂ የእግር ኳስ ተጫዋች ጋር ተጋርታችሁ ልደታችሁን የምታከብሩ አድማጮች ካላችሁ መልካም ልደት እየተመኘሁ ሪሃና እስታይ እያለች በማይኪ ኢኮ ታጅባ የምትጫወተውን ዜማ እጋብዛችኋለሁ። እስታይ ሪሃና። The broken one, but I'm the only one who needed saving, cause when you never see the light, it's hard to know which one of us is caving. የባርቤዶስ ተወላጅ የሆነችውን የታዋቂዋን የአርኤንቢ የፓፕ የሬጌና የሌሎችም የሙዚቃ የአጫዋች ስልቶችን ተጫዋች የሆነችውን የሪሃናን ስቴይ የተሰኘውን ዜማዋን ነበር ያደመጥ ነው። ታዋቂ የሙዚቃ አቀነባባሪ ማይክ ኢኮ ነበር አብሯት የተጫወተው። ይህ ዜማ እንደ ኤውሮፓውያን አቆጣጠር በ2012 ሪሃና አናፖሎጀቲክ ብላ ባወጣችው ሰባተኛዋ በሆነው የስቱዲዮ አልበሟ ውስጥ የተካተተ ሲሆን በዩናይትድ ስቴትስ በቢልቦርድ ሰንጠረዥ ላይ ለሶስተኝነት ደረጃ ደርሶላት ነበር። ይህ ዜማ በዓለም አቀፍ ከአስር ሚሊዮን በላይ ላይ ቅጅም ተሽጧል። ሪሃና ካለፈው ዓመት ጀምራ ስምንተኛ የሆነውን አልበሟን ለማውጣት ስቱዲዮ እየተመላለሰች ነው። እንደውም ባለፈው የጥር ወር መገባደጃ አካባቢ ከዚሁ ከመጪው አዲስ አልበሟ ውስጥ ካካተተቻቸው ዜማዎቿ አንዱን ቀደም ብላ ለአድማጮች ለቅምሻ ለቃለች። የዜማው ርዕስ ፎር ፋይቭ ሴከንድስ የተሰኘ ሲሆን ከናይ ዌስትና ፖል መካርትኒ አብረዋት ተጫውተዋል። ዜማው ይኸውና እንሆ I get a little drunk I say what's on my mind I might do a little time cause all Trying to make it back home by Monday morning I swear I wish somebody would tell me Ooh, that's all I want Woke up an optimist Sun was shining, I'm positive we can run away. Then I heard you was talking trash my body, Hold me back, I'm about to spaz Yeah, I'm a five. From Wiley. and we got three more days to Friday. I'm trying to make it back home by Monday. Jail tonight. Promise you'll pay my bill. See they want to buy my pride, but that just ain't up for sale. See all of my kindness, mm -hmm, it's taken for weakness. Now I'm four, five, six. Friday, I'm trying to. በቅርቡ ከምታወጣው አዲስ አልበማ ውስጥ ቀደም ብላ የለቀቀችውን ፎር ፋይቭ ሴከንድ የተሰኘውን ዜማዋን ነበር ያደመጥ ነው። ታዋቂው የራፕ አቀንቃኝና የሙዚቃ አቀነባባሪ ከናይ ዌስት እና ዘ ቤትልስ በተሰኘው ባንድ ጋር ይጫወት የነበረው እውቁ እንግሊዛዊ ድምፃዊ ፖል መካርትኒ አጅበዋታል። ባለፈው የግራሚ ሽልማ ምሽት ላይ ከናይ ዌስት የሪሃና አዲስ አልበም ላይ ዋና አቀነባባሪ እንደሆነ ይፋ አድርጓል። ከሙዚቃ በተጨማሪ ሪሃና በፊልም ትወና ስራም ላይ እየተጣደፈች ነው። ሆም የተሰኘውን በኮምፒውተር የተቀነባበረ ስሪዲ የቀልድ ፊልም ላይ ከጄኒፈር ሎፔዝና ከሌሎችም የፊልም ተዋኞች ጋር አብራ በመስራት ላይ ትገኛለች። ፊልሙ በሚቀጥለው ሳምንት ይወጣል ተብሎ እየተጠበቀ ሲሆን፣ ራሷ ሪሃና የምትጫወተው የፊልሙ አጃቢ ዜማ ደግሞ ሰሞኑን ቀደም ብሎ ተለቋል። ዜማውን እናንተ እንድታደምጡት ስቱዲዮ ይዤው ገብቻለሁ። ቱዋርድስ ዘሰን ይባላል የዜማው ርዕስ I የሚቀጥለው ሳምንት በየሲኒማ ቤቱ ለእይታ ለሚቀርበው ሆም ለተሰኘው ፊልም አጃቢ እንዲሆን ሪሃና የተጫወተችውን ተዋርድ ዘ ሰን የተሰኘውን ዜማዋን ነበር ያደመጥነው። በዚህ ፊልም ላይ በመሪ ተዋኝነት የምትካፈለው ሪሃና ባለፈው ወር 27ኛ ዓመት ልደቷን አክብራለች። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022 ሲሆን ለአማርኛው ክፍል መልክ ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ቃና ደስ ኪውኤ ኤንኤ ዲኤስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደ You're the pain You're the only thing I wanna touch Never knew that it could mean so much So much You're the fear I don't care Cause I've never been so high Follow me through the dark Let me take you past the satellites You can see the world you've ያደምጥ ነው ላሚላኪዱ የተሰኘውን የኤሊ ጎልድኒንግ ዜማ ነበር። የ8 ዓመቷ ወጣት የሆነችው እንግሊዛዊ ድምፃዊ ኤሊ ጎልዲንግ ይህንን ዜማ የተጫወተችው ፊፍቲ ሸሪ ኦፍ ግሬ ለተሰኘው ፊልም ማጀቢያ ሲሆን፣ ዜማው ተወዳጅነት አግኝቶ ከወጣበት ካለፈ የጥር ወር ጀምሮ እስካሁን ድረስ ከ15 ሚሊዮን ቅጂ በላይ ተሽጦላታል። የተከበራችሁ አድማጮች እስቲ ወደ የአሜሪካን የቢልቦርድ ሰንጠረዥ ንግባና በዚህ ሳምንት በሽያጭ የበላይነቱን የያዙትን ሶስቱን አዳዲስ አልበሞች እንመልከት። ኤምፓየር የተሰኘው ሳውንድ ትራክ አልበም መቶ ሰላሳ ሺህ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ ሬበል ሀርት የተሰኘው የማዶና አስራ ሶስተኛ የስቱዲዮ አልበም መቶ ሀያ አንድ ሺህ ቅጅን በመሸጥ የሁለተኝነትን ደረጃ ይዞላታል። ስፕሪንግ ብሬክ የተሰኘው የሉክ ብራየን አልበም ደግሞ መቶ ስድስት ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹም ምርጥ ዜማዎች መካከል ከአንድ እስከ ሶስት የያዙትን ዜማዎች ብንመለከትና የሶስተኝነትን ደረጃ ከያዘው ብንጀምር ቲንክ አውት ላውድ የተሰኘው የኤድ ሸረን ዜማ ነው፣ በዚህ ሳምንት የሦስተኝነትን ደረጃ የያዘው። የሁለተኝነትን ደረጃ የያዘው ዜማ ደግሞ ሹጋር የተሰኘው የማሩን ፋይፍ ዜማ ነው። የሁለተኝነትን ደረጃ የያዘው የሳምንቱ ምርጥ አንደኛ ዜማ አፕታውን ፋንክ ብሩኖ ማርስ ከማርክ ሮንሰን ጋር ሆኖ የሚጫወተው ዜማ ነው። በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ የያዘው። የተከበራችሁ የሙዚቃ ቃን አድማጮች፣ ለዛሬ ያለኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ በቢልቦርድ ሰንጠረዥ ላይ በሁለተኝነት ደረጃ በሚገኘው ሹገር በተሰኘው በማሩን ፋይፍ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው you ለኝ እናመሰግናለን። ማጠቃለያ ዜና እናሰማና እንሰናበታለን። ቱኒዥያ ውስጥ ከጥቂት ቀናት በፊት በብሔራዊ ቤተ መዘክሩ 23 ሰዎች ከተገደሉበት ጥቃት በተያያዘ ከአስር የሚበልጡ ተጠርጣሪ ነውጠኞችን በቁጥጥር ስር አውለናል ሲሉ አንድ የሀገሪቱ ባለስልጣን ተናገሩ። የአገር ግዛት ሚኒስቴሩ ባለስልጣን ዛሬ በሰጡት መግለጫ የአሁኖቹ ከጥቃቱ በተያያዘ ቀደም ብሎ የታሰሩትን ዘጠኝ ሰዎች ይጨምር እንደሆነ ግን ለመናገር አልፈቀዱም። በቱኒዣ ባሮዶ ቤተ መዘክር ረቡዕ ዕለት በደረሰው ጥቃት እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት ወስዷል። ይሁን እንጂ ትናንት ዋይት ሀውስ ያለ መሆኑ የሚያረጋግጥ በቂ ማስረጃ የለም ብሏል። የቻድ ወታደሮች ዳማሳክ በሚባል የናይጄሪያ ከተማ ከአንድ መቶ የሚበልጡ አስከሬኖች በአንድ የጅምላ መቃብር ውስጥ ማግኘታቸውን ገለጡ። ወታደሮቹ እንደሚሉት አስከሬኖቹን ያገኟቸው መንደሩን ከቦኮ ሃራም ነውጠኞች ነጻ ለማውጣት ካገዙ በኋላ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶቻችን እነዚህ ነበሩ። ነገ በመስታወት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ቴሌላይምባክና በሌሎችም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።